ትፉፈ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮች የዕለተ ማክሰኞ ህዳር 22 2013 ዓ ም ፕሮግራማችንን ይዘን ቀርበናል። አስተናጋጃችሁ ቆንጂ ይታዬ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። ያሉንን መሰናዶዎች ላስተዋውቅ። በህወሀት ቁጥጥር ስር ነበሩ የተባሉ ከአንድ ሺ አንድ መቶ በላይ የመከላከያ ሰራዊት አባላት አማራ ክልል ዋግ ህምራ ዞን መግባታቸው ተገልጿል። እንደ አክሱም ነበር ዩኒቨርሲቲ ውስጥ ከዛ በሽሬ ያለ ወደ እነሱ ሲጠጋ እነሱና ተንቤና አመጡን አብያዲ ዛ ኮሌጅ አስቀመጡን። ኮሌጅም ተቀምጠን ደግሞ ሮኬት እኛ ተጠቅለው የኛ ሰራዊት ወደዛ ሮኬቱ ለመምታት ሲል እኛ ጋር ከባድ መሳሪያ እንዲያሳረስ ያልተደረገ ነገር የለም አሁንም ደግሞ ስንመጣ በረሃ ነው እንግዲህ ቆሻሻው ስለ ይደፉን ማለት ነው። ከተመላሾቹ የመከላከያ ሰራዊት አባላት መካከል አንዱ የሆኑትን ሻለቃ ባሻ ክንዴን ድምፅ ነው ያሰማናችሁ። ዝርዝሩ በአብይ ርዕስ ይቀርባል። በህብረተሰቡ ዘንድ ያለው መዘናጋትና ቸልተኝነት የኮሮና ቫይረስ ወረርሽኝን መዛመት እያባባሰ መሆኑን የጤና ሚኒስቴር አሳስቧል። በዚህም ላይ ዘገባ ይኖረናል። ዛሬ በየአመቱ የሚታሰበው የዓለም የኤድስ ቀን ነው። 2020 was supposed to be the year in which we were going to see really significant declines in new ይህ ሁለት ሺህ ሃያ ዓመተ ምህረት በመላው ዓለም ያለው ለበሽታው የተጋለጡ ሰዎች ቁጥር ወደ አምስት መቶ ሺህ ማሽቆልቆል የነበረበት ዓመት ነው። በተቃራኒው ግን ቁጥሩ ወደ አንድ ነጥብ ሰባት ሚሊዮን አሻቅቧል። በዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ ፕሮፌሰር ክሪስ ባይረር ናቸው። ለ30 ዓመታት በኤችአይ ቪ ላይ ምርምር ያደረጉ ምሁር ናቸው። ዘገባ ይቀርብበታል። ሌሎችም ቅንብሮችን አካተን አብረናችሁ እስከ አራት ሰዓት ድረስ እናመሻለን። በቅድሚያ የዓለም ዜናዎች ይቀርባሉ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ ጦርነት ሙሉ በሙሉ እንዲቆም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጠይቀዋል። የውጭ ጉዳይ ሚኒስትሩ ትናንት ባወጡት የትዊተር መልእክት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውንና ትግራይ ውስጥ እየተካሄደ ያለው ውጊያ ሙሉ በሙሉ እንዲቆም የጠየቋቸው መሆኑን ገልጸዋል። ንግግር እንዲጀመር ነጻ፣ ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታና አገልግሎቶች አቅርቦት እንዲኖር ጠይቄያለሁ ብለዋል ፖምፔዮ በዚሁ ትዊታቸው። የስልክና የኢንተርኔት አገልግሎቶች እንደተቋረጡ በመሆኑ ክልል ውስጥ ያሉ ሁኔታዎችን በቅርበት ለማወቅ አልተቻለም። ጠቅላይ ሚኒስትር አብይ አህመድ ትናንት ለፓርላማው ማብራሪያ በሰጡበት ወቅት ትግራይ ውስጥ ያለው ሁኔታ ሕግን የማስከበር የሀገር ውስጥ ጉዳይ እንደሆነና ከድርድር ውጪ መሆኑን ጠቁመው አሁን የመንግስቱ ትኩረት ትግራይን መልሶ የመገንባት መሆኑን ተናግረዋል። በሌላ በኩል ግን አርባ ሶስት ሺህ ኢትዮጵያውያን ግጭቱን ሸሽተው ሱዳን መግባታቸውን ያስታወቀው የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ለስደተኞቹ እርዳታ ማቅረብ የሚያስችለው የአንድ መቶ አርባ ሰባት ሚሊዮን ዶላር ድጋፍ እንዲደረግለት ጠይቋል። በሌላ በኩል በህወሀት ቁጥጥር ስር ነበሩ የተባሉ ከአንድ ሺህ አንድ መቶ በላይ የመከላከያ ሰራዊቱ አባላት ወደ አማራ ክልል ዋግ ህምራ ብሔረሰብ አስተዳደር ዞን መግባታቸውን የዞኑ የመንግስት ኮሚኒኬሽንስ ጉዳይ። ዎች መምሪያ አስታውቋል። ወደ ዞኑ ከገቡት ውስጥ በጦርነቱ የቆሰሉ እንዲሁም በረሃብና በህመም የተዳከሙ እንደሚገኙባቸው የመምሪያው ኃላፊ ጳውሎስ በላይ ለአሜሪካ ድምፅ ገልጸዋል። በመጽሄት ዝርዝር ዘገባ ይኖረናል። የተባበሩት መንግስታት ድርጅት በመላው ዓለም ከአንድ መቶ ስድሳ በላይ ለሚሆኑ ለችግር እጅግ የተጋለጡ ሰዎች ሕይወት አድን እርዳታ ለማድረስ 35 ቢሊዮን ዶላር እንደሚያስፈልገው አስታወቀ። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ጽዮን ግርማ ይዛለች። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ማርክ ሎኮኮ አሁን በአለም ላይ የታየ ያለው ቀውስ ከእስከዛሬዎቹ ሁሉ እየከፋ እጅግ በጣም መጥፎና ጨለማ የሆነ ነው ብለውታል። ይህ የኮቪድ-19 ወረርሽኝ በዓለም ላይ ባሉ በደካማና አቅም በሌላቸው ሀገሮች ላይ ያለውን ነገር ሁሉ እያጠፋ መሆኑን የሚያሳይ ነው ሲሉም ይገልጻሉ። ሎኮኮ አክለው ይህ አደጋ የተከሰተው ረጅም ጊዜ በሚወስዱ ግጭቶችና እንደ አውሎ ነፋስ ጎርፍና ድርቅ የመሳሰሉ ከፍተኛ የአየር ንብረት ለውጥ አደጋዎች እየተባባሱ ባሉበት ወቅት መሆኑን አስረድተዋል። እነዚህ ሁሉ አደጋዎች ላይ ወረርሽኙ መጨመሩም ያለ ሰብአዊ እርዳታ መኖር የማይችሉ ሰዎች ቁጥር በከፍተኛ ሁኔታ እንዲጨምር አድርጓል ብለዋል። የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት እንደ አውሮፓውያኑ አቆጣጠር በ2021 በዓለም ዙሪያ ከ235 ሚሊዮን በላይ ሰዎች የሰብአዊ እርዳታና ጥበቃ ይፈልጋሉ። ይህ የእርዳታ ፈላጊው ቁጥር በአንድ አመት ውስጥ ከአርባ በመቶ በላይ መጨመሩንም ያሳያል። ባለንበት የአውሮፓውያኑ ሁለት ሺህ ሀያ በደረሱ ግጭቶች ምክንያትም ወደ ጎረቤት ሀገሮች የሚሰደዱና የሀገር ውስጥ ተፈናቃይ ሰዎች ቁጥርም ከእስከ ዛሬው ከፍተኛ ቁጥር ሆኖ 85 ሚሊየን መድረሱን ሪፖርቱ ጨምሮ አመልክቷል። አመሰግናለሁ። ሲሆን የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ደቡብ ሱዳን ላይ ጥሎት የነበረውን የጦር መሳሪያ እገዳ እንዲያድስ አምነስቲ ኢንተርናሽናል ጠየቀ። የሰብአዊ መብቶች ተሟጋቹ ቡድን ትናንት ባወጣው መግለጫ ደቡብ ሱዳን ውስጥ ተኩስ የማቆም ስምምነት ቢደረስም ባለፈው የካቲት የአንድነት መንግስት ቢመሰረትም በሲቪሎች ላይ የሚፈጸሙት ግፍ የጭካኔ አድራጎቶችና የጦር ወንጀሎች በዚህ የአውሮፓ ዓመት በአራት እጥፍ ማሻቀባቸውን አመልክቷል። የጸጥታ ጥበቃ ምክር ቤቱ በደቡብ ሱዳን ላይ የመሳሪያ እገዳ የጣለው በኢትዮጵያ የዘመን አቆጣጠር ግንቦት 2011 ዓ ም ሲሆን ባለፉት ሁለት ዓመታት በተከታታይ አራዝሞታል። ዋና መስሪያ ቤቱ ኒውዮርክ የሚገኘው አምነስቲ ኢንተርናሽናል እገዳውን እንዲራዘም የጠየቀው የመንግስቱ ኃይሎች የያዟቸውን የጦር መሳሪያዎች የሚጠቀሙባቸው ኃላፊነት በጎደለው ሁኔታ በመሆኑና ብዙ ጊዜም የጭካኔና የግፍ አድራጎቶችን የሚፈጽሙት ራሳቸው በመሆናቸው ነው ብለዋል። የቡድኑ ከፍተኛ አማካሪና የመሳሪያ ጉዳዮች መርማሪ ብራያን ካስትነር ትናንት ለቪኦኤ በሰጡት ቃል ደቡብ ሱዳን ላይ ተጥሎ በቆየው የጦር መሳሪያ እገዳ አፈጻጸምና በውጤቱ ላይ የጸጥታ ጥበቃ ምክር ቤቱ የፊታችን ታህሳስ ስድስት የመንፈቅ ግምገማ ከማድረጉ በፊት ነው አምነስቲ ሪፖርቱንና የማራዘሚያ ጥያቄውን ያቀረበው። በማዕከላዊ ኢኳቶሪያ ክልል የበዙ ከህግ አግባብ ውጭ የሆኑ ግድያዎችን፣ በኃይል የማፈናቀል እንቅስቃሴዎችን፣ የመድፈር የማሰቃየት አድራጎቶችንና የሲቪሎችን ንብረት ማውደም አምነስቲ መመዝገቡን በተለይ ካለፈው ሚያዝያ እስከ ሰኔ የነበሩት ወራት ደግሞ እጅግ የከፉ እንደነበሩ ካስትነር ገልጸው፣ እነዚህ የሰብአዊ መብቶች ጥሰቶች በሀገሪቱ ላይ ተጥሎ የቆየው የመሳሪያ እገዳ እንዲቀጥል የሚያስገድዱ መሆናቸውን አጠንክረው አሳስበዋል። የኮቪድ-19 መግነን ኤች አይ ቪ በደማቸው ውስጥ ያለ ሰዎች የጤናና ሌሎች አገልግሎቶችን በአግባቡ ማግኘት እንዳይቀጥሉ ያደረገ መሆኑን የመንግስታቱ ድርጅት የኤድስ መቆጣጠሪያ መርሃ ግብር ዩኤን ኤድስ አስታውቋል። ኮሮና ቫይረስ ኤች አይ ቪ ኤድስን ለመከላከልና ለመቆጣጠር እየተካሄደ ባለው ስራ ላይ ባሳረፈው ጫና ሰበብ በመጪው የአውሮፓ ዓመት ውስጥ ከአንድ መቶ ሀያ ሶስት ሺህ እስከ ሁለት መቶ ዘጠና ሶስት ሺህ ሰው ለኤች አይ ቪ ሊጋለጥ እንደሚችልና ከ ስድሳ ዘጠኝ ሺህ እስከ አንድ መቶ አርባ ስምንት ሺህ ሰው በኤድስ ምክንያት ሊሞት እንደሚችል መርሃ ግብሩ ተንብየዋል። ከኤች አይ ቪ ኤድስ ጋር የተያያዙ አድልዎና ማግለልን ጨርሶ በማስወገድ ጉዳይ ላይ አተኩሮ ዛሬ በታሰበው የዓለም የኤድስ ቀን ጥሪ ያወጣው የመንግስታቱ ድርጅት ተቋም መንግስታት ኤች አይ ኤችአይቪን እና ሌሎችም ዓለም አቀፍ ወረርሽኞችንና ለመከላከልና ለመቆጣጠር ለሚደረጉ ጥረቶች ገፋ ያለ ጥሪት እንዲመድቡና ጥረቶቻቸውን እንዲያጠናክሩ ጠይቋል። የተሻሉ ማህበራዊና የደህንነት ጥበቃ መረቦች ቢኖሩን ኖሮ ኮሮና ቫይረስ እንዲህ ባልተንሰራፋ ነበር ብሏል ዩኤን ኤድስ። ሁሉን አቀፍ በሆነ መብቶችን መሰረት ባደረገ ባደረገና ሰዎችን ባማከለ ሁኔታ በቂ ጥሪት ባለማፍሰስ እና ትኩረት በመንፈግ በኤች አይቪ ምላሽ ላይ ያስከተልነው የጋራ ውድቀት ውድ ዋጋ አስከፍሎናል ብለዋል የዩኤን ኤድስ ዋና ዳይሬክተር ዊኒ ቢያኒማ ለፖለቲካ ሲባል የተሽሞንሞኑ መሆኑ መርሃ ግብሮች የኮቪድ-19 ዘጠኝንም ሆነ የኤችአይቪን ማዕበሎች አያቆሙም፣ ብለዋል ቢያኒማ በብርቱ ቃላት። ዩናይትድ ስቴትስ ውስጥም የኤችአይቪ ኤድስና የኮሮና ቫይረስ ኮቪድ-19ን ጥምር ፈተና ያጎላ የቀጥታ ስርጭት ፕሮግራም በብሔራዊው የኤድስ መታሰቢያ ድርጅት አዘጋጅነት የተካሄደ ሲሆን በዝግጅቱ ላይ የአለርጂና የተላላፊ ደወዎች ምርምር ኢንስቲትዩት ዋና ዳይሬክተር አንቶኒ ፋውች እና ሌሎችም ባለሙያዎች፣ የአትላንታ የሽካጎና የኒውዮርክ ከንቲባዎችና ተሟጋቾች እየተሳተፉ ነው። በአሁኑ ጊዜ በዓለም ዙሪያ ሰላሳ ስምንት ሚሊዮን ሰው ኤችአይቪ በደም ውስጥ የሚገኝ ሲሆን 26 ሚሊዮን ሰው ጸረ ኤች አይ ቪ ኤድስ መድኃኒቶችን እንደሚጠቀምና ባለፈው 2019 አውሮፓ ዓመት ውስጥ ስድስት መቶ ዘጠና ሺህ ሰው በኤድስ ምክንያት መሞቱን የዩኤን ኤድስ መረጃ ይጠቁማል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ በኮቪድ-19 ምክንያት የደረሰው የሕይወት ጉዳት አንድ ሺህ ሰባት መቶ ስድስት መሆኑን የጤና ሚኒስቴር አስታውቋል። የሚኒስቴሩ የኮሚዩኒኬሽንስ ዳይሬክተር ዶክተር ተገኔ ረጋሳ ለአሜሪካ ድምፅ በሰጡት ቃል የዛሬን መረጃ ሳይጨምር ሶስት መቶ ሰዎች የጽኑ ህምም ህክምና ክትትል እየተደረገላቸው መሆኑን ገልጸዋል። እስከ ዛሬ ምርመራ ከተደረገላቸው ከአንድ ሚሊየን ስድስት መቶ ሺህ በላይ ከሚሆኑ ሰዎች አንድ መቶ አስር ሺህ ሰባ አራቱ ለኮሮና ቫይረስ መጋለጣቸው መረጋገጡን ዶክተር ተገኔ አመልክተው ሰው አስገዳጅ መመሪያ ተነስቷል፣ ኮሮና ቫይረስ የለም በሚሉ የተሳሳቱ አስተሳሰቦች እየተመራ ራሱን እያጋለጠ መሆኑን ተናግረዋል። ይሁን እንጂ አስገዳጅ መመሪያውም አለመነሳቱን የቫይረሱ ስርጭትም እየተባባሰ መሆኑን ዶክተር ተገኔ አሳስበዋል። ዝርዝር ዘገባ በመጽሔት ይዘናል። ዩናይትድ ስቴትስ የኮሮና ቫይረስ መከላከያ ክትባት ዛሬ የገባው የአውሮፓው ዲሴምበር ወር ከማለቁ በፊት መስጠት ልትጀምር እንደምትችል ተገልጿል። ሞዴርና የሚባለው የባዮቴክ ኩባንያ ያወጣው ክትባት ለአጣዳፊ ሁኔታ አገልግሎት ላይ እንዲውል የምግብና የመድኃኒት አስተዳደር በመጪዎቹ ሁለት ሳምንታት ውስጥ ፈቃድ ሊሰጥ ይችላል። ብሎ እንደሚጠብቅ ትናንት አስታውቋል ባለሥልጣኑ። ፋይዘርና ባዮንቴክ የሚባሉት ሌሎች የመድኃኒት ምርምርና አምራች ኩባንያዎች ያዘጋጇቸው ክትባቶች አገልግሎት ላይ መዋል ከቻሉ እውቅና ይሰጣል ብሎ የሚጠበቀው የምግብና መድኃኒት አስተዳደር ቦርድ የፊታችን ታሕሳስ አንድ የሚሰበሰብ ሲሆን፣ ለዛሬ የተጠራ ሌላ ስብሰባ ደግሞ በቅድሚያ መከተብ ያለበት ማን እንደሆነ ሐሳብ ያቀርባል ተብሏል። የሞዴርና የፋይዘርና የባዮንቴክ ክትባቶች ኮሮና ቫይረስን ለመከላከል ከ90 ከመቶ በላይ ስኬታማ እንደሆኑ የሚመሰከሩ ሪፖርቶችን አውጥተዋል። ይህ በእንዲህ እንዳለ ሁለቱን ክትባቶች በአጣዳፊ ጊዜ ሁኔታ አገልግሎት ላይ ማዋል እንዲቻል የጤና ባለሥልጣናቱ ፍቃድ ከተገኘ ዜጎቹን እስከ ወሩ መጨረሻ ባለው ጊዜ መከተብ እንደሚጀምር የአውሮፓ ህብረት አስታውቋል። የአውሮፓ ህብረት አባል አገሮች ክትባቶቹን ፈጥኖ ማዳረስ በሚቻልባቸው ሁኔታዎች ላይ እየሰሩ መሆናቸውን የህብረቱ ኮሚሽን ፕሬዚዳንት ኡርሱላ ፎንደር ሌየን ዛሬ ብራስልስ ውስጥ ለጋዜጠኞች ተናግረዋል። የአውሮፓ የመድኃኒቶች ተቋም ባወጣው መግለጫ በአንድ ወር ጊዜ ውስጥ ተሰብስቦ ለፋይዘርና ለባዮንቴክ እንዲሁም ጥር አራት ላይ ለሞዴርና ክትባቶች ፍቃድ ለመስጠት እየተዘጋጀ መሆኑን አስታውቋል። ኬንያ በውስጥ ጉዳይ ጣልቃ ገብታለች ስትል ሶማሊያ ያቀረበችባትን ክስ አስተባበለች። ኬንያ በቀጣዩ ምርጫ በጁባላንድ አስተዳደር ላይ ጫና ለመፍጠር ጥረት እያደረገች ነው ስትል ሶማሊያ ያሰማችው ስሞታ ከእውነት የራቀ ነው ብሏል። የኬንያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ስለ ኬንያ አምባሳደር ከሞቃዲሾ መባረር የደረሰው ኦፊሴላዊ ደብዳቤ እንደሌለም ሚኒስቴሩ ገልጿል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። በባህር በር ይገባኛል ጉዳይ በዓለም አቀፍ ፍርድ ቤት እየተሟገቱ የሚገኙት ኬንያና ሶማሊያ ሌላ አከራካሪ ጉዳይ ውስጥ ገብተዋል። ሶማሊያ ጎረቤቷ ኬንያ በውስጥ ጉዳይ እጅ አስገብታለች ስትል ትላንት በሞቃዲሾ ያለው የኬንያ አምባሳደር ከሶማሊያ አባራ፣ በናይሮቢ ያለው የሶማሊያ አምባሳደር ወደ አገር እንድመለስም አዛለች። የኬንያ ውጭ ጉዳይ ሚኒስቴር ግን በሞቃዲሾ ስለተወሰደው እርምጃ በጽሁፍ አሊያም በቃል የደረሰው ትዕዛዝ እንደሌለ ነው የገለጸው። መስሪያ ቤቱ የኬንያ መንግስት በማንኛውም ለዋላዊ ሀገር ውስጥ ጉዳይ ጣልቃ እንደማይገባ ገልጾ በሶማሊያ የተወሰደው እርምጃም አሳዛኝ ነው ሲል መልስ ሰጥተዋል። ደውለደ ፌደራልካ ሶማሊያ ውሃ ሞቀተይ እን ደውለደ ኬንያ አይሲ በረረአ ፈረግሊ ነይሶ ሙራሃ ጉዳሃ ጀምሁርያዳ ሶማሊያ በኬንያ ላይ እያቀረበችው ያለው ክስ ጁባላንድ አስተዳደርን ይመለከታል። የሶማሊያ ውጭ ጉዳይ መስሪያ ቤት ኬንያ የጁባላንድ አስተዳደር ኃላፊዎች እየደረሰ ባለው የሶማሊያ ሀገራዊ ምርጫ ለመሳተፍ የገቡትን ስምምነት እንዲተው ግፍት እያደረገች መሆኑን ደርሼበታለሁ ብለዋል። የኬንያ የውጭ ጉዳይ ሚኒስቴር ሶማሊያ በምርጫ ጣልቃ ገብነት ያቀረበችውን ክስ ዳግም አጣጥለዋል። መስሪያ ቤቱ በትላንት ምሽት መግለጫው ኬንያ የሶማሊያ ማዕከላዊ መንግስትና የሶማሊያ የፌዴራል አስተዳደሮች ስለ መጪው የሶማሊያ ምርጫ የገቡትን ስምምነት በጽኑ ትደግፋለች ካለ በኋላ በስምምነቱ መገዛት ግን የሁሉም የፖለቲካ ኃይሎች ኃላፊነት ነው ሲል ገልጸዋል። መስሪያ ቤቱ ኬንያ ሶማሊያ ሰላማዊ ሀገር እንድትሆን ድጋፍ እየሰጡ ካሉ አገሮች አንዷ መሆኗን ጠቅሶ የሶማሊያ ማዕከላዊ መንግስት የሶማሊያ የፌዴራል አስተዳደሮችና የፖለቲካ መሪዎች መጪው የሶማሊያ ምርጫን ሰላማዊ ለማድረግ ገንቢ ውይይት እንዲያደርጉ ጠይቀዋል። የሶማሊያ የፓርላማ ተወካዮች ምርጫ ከዛሬ ህዳር 22 እስከ ታህሳስ 18 የሚካሄድ ሲሆን አገራዊ ፕሬዝዳንታዊ ምርጫው ግን የካቲት አንድ 2013 ዓ ም እንደሚካሄድ የፕሬዝደንት ፋርማጆ መንግስት አስታውቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አመሰግናለሁ። ገልሞ ከአሜሪካ ድምፅ የሚተላለፍላችሁን ዜና ነው እየሰማችሁ ያላችሁት። የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን እና ተመራጭ ምክትል ፕሬዚደንት ካማላ ሀሪስ የምጣኔ ሀብት ከፍተኛ ባለሥልጣኖቻቸው እነማን እንደሚሆኑ አሳውቀዋል። ሹመታቸው በሴኔቱ ከጸደቀ የባይደን አስተዳደር የገንዘብ ሚኒስትር የሚሆኑት የፌዴራል ግምጃ ቤቱ የቀድሞ ሊቀመንበር ጄኔት የለን በበጅሮንድ መስሪያ ቤቱ የ231 ዓመታት ታሪክ የመጀመሪያዋ ሴት የበላይ ኃላፊ ይሆናሉ። የባይደን አስተዳደር ብርቱ ፈተናዎች ከሆኑት አበይት ጉዳዮች መካከል ኮሮና ቫይረስ አብዝቶ የደቆሰውን በዓለም እጅግ ግዙፉን ምጣኔ ሀብት መልሶ እንዲያገግም ማድረግ መሆኑ እየተነገረ ነው። ምክትል የገንዘብ ሚኒስትር እንዲሆኑ የታጩት ዋሌ አደየሞ ደግሞ የሚይዙት ቦታ በበጅሮንድ መስሪያ ቤቱ ታሪክ የመጀመሪያው ጥቁር ያደርጋቸዋል። ለዜናው የተያዘው ሰዓት አበቃ። ለቀሪ ዝግጅቶች ወደ ቆንጂት ልመልሳችሁ። ሰሎሞን አባተን ለዜናው አመሰግናለሁ። ክቡራትና ክቡራን የምታደምጡት በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የማክሰኞ ምሽት ፕሮግራማችንን ነው። ዝግጅቶቻችንን ዌብሳይታችን ላይ አምሃሪክ አት ቪኦኤ ኒውስ ዶት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ በቀጥታ ታገኛላችሁ። ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ በቀጥታ ማድመጥ ይቻላል። ወደ መጽሔት ክፍለ ጊዜ አሁን እንሻገራለን። በቅድሚያ የምሽቱ አብይ ርዕስ ይቀርባል። በህወሀት ቁጥጥር ስር ነበሩ የተባሉ ከ1100 በላይ የመከላከያ ሰራዊት አባላት ወደ አማራ ክልል ዋግ ህምራ ብሔረሰብ አስተዳደር ዞን መግባታቸውን የዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ አስታውቋል። በቀጣዮቹ ቀናት ወደ ዞኑ የሚገቡት የሰራዊት አባላት ቁጥር ሊጨምር እንደሚችልም መምሪያው ገልጿል። መስፍን አራጌ ዝርዝሩን አስተላልፏል። የመምሪያው ኃላፊው ጳውሎስ በላይ እንዳስታወቁት በሰሜን ህዝብ በተለያዩ ክፍለ ጦርና ብርጌዶች ስራ የነበሩና በህወሀት ታግተው ነበር ያሏቸው ከ1100 በላይ የመከላከያ ሰራዊት አባላት ጫካና በረሃ አቆራርጠው ወደ ዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማ ገብተዋል። ወደ ዞኑ ከገቡት ውስጥ በረሃብና በውሃ ጥም የተጎሳቆሉ በህመም የተዳከሙና በጦርነቱ የቆሰሉ እንደሚገኙባቸው መምሪያ ኃላፊው አመልክተዋል። ወደ ዋግምራ ብሔረሰብ አስተዳደር ዞን የገቡትን የመከላከያ ሰራዊት አባላት ህብረተሰቡና መንግስታዊ መዋቅሩ አቀባበል እንዳደረገላቸው መሆናቸው አስረድተዋል። የብሔረሰብ አስተዳደሩና የአብርግሌ የወረዳ እየመጣ እንደሆነ ለብሔረሰብ አስተዳደሩ ሪፖርት ሲያደረግ ኮሚቴ ተዋቀረ። የከንቲባ ጽፈት ቤት በበላይነት እንዲመራው ተደርጎ አንድ ትምህርት ቤት ካምፕ ተዘጋጀ። ህብረተሰቡ ትናንት አሁን በሬ ተዘጋጅቶ ሁሉም ሰው ከየቤቱ ያለ የሌለውን የሚገርመው ትናንት ሀያ አንድ በእኛ አካባቢ ህዳር ጽዮን ጸበል ይጠጣልና ጸበል ያላቸው ሰዎች የቤታቸውን ድግስ ሳይቀር ነው እስከነጎላወጡ ወጡ ወደ ካምፖ ይዘው የገቡት ማለት ነው እና ህብረተሰቡ በጣም ጥሩ እንክብካቤ እያደረገ ነው ያለው። ብሔረሰብ አስተዳደሩም የውሃና ሌሎች ነገሮቹን በጎደሉ በጎደሉት ይሞላል አስቸኳይ ድጋፍና ሕክምና የሚያስፈልጋቸውንም ወደ ሕክምና ተቋማት የማጓጓዝ ስራ እየተሰራ ነው ብለዋል። የተጎሳቆሉም ስላሉ ለሚመለከተው አካል ክልልም፣ ፌዴራልም ጋር ተገናኝተው አብዛኛው የመጣውን አሁን ከትላንት ማታ ጀምሮ አውሮፕላን ወይንም ሌላ ሄሊኮፕተሮችም ሊሆኑ ይችላሉ ወደ ፌዴራል ይወስዱ እና በጣም ስለተጎዱ ወደ የወባ የታመመ ታያለ። በጣም እኔ ያስደነግጥ ቁስለኛ ታያለ እና ይሄ ለሌላ በሽታዎችም እንዳይደረጉ ትምህርታ የመጣውን ፈጥነን ጥብቅሎቹም በዚህ መልኩ ወደ ፌዴራል ለመላክ እየተሰራ ነው ያለው። የአሜሪካ ድምጽ ሬዲዮ በህወሀት ቁጥጥር ስር ነበሩ የተባሉትን እና ወደ ግምራ የገቡትን የሰራዊቱን አባላት አናግሮ ነበር። ሻለቃ ባጋሻው ክንዴ ይባላል። እኔ ያው እግረኛ ሀያኛ ክፍለ ጦር ሦስተኛ ብርጌድ ሦስተኛ ሻለቃ አክሱም ነበርኩ። የማክሰኞ ስድስት ሰዓት ተኩል ሌሊት ከእኛ አረቃውን የሚቀመጡ አጉላ አካባቢ መቀሌ አካባቢ ነበሩ እነሱ ጋር ስልክ ስንደውል እነሱ እየተታኮሱ እንዳለ ነገሩን። ከዛ ተኩስ ምንድን ነው ስንላቸው የትግራይ ልዩ ኃይል እና ምንሻ ትጥቅ ፍቱ እያሉ ነው እና እነሱ ጋር የተታኮሱት ነው አሉ። ሰማኛ ደግሞ ለሊት ሰባት ሰዓት ተነስተ የራሳችን ካምፕ ውስጥ መሽጋለን መሽጋችን ያ ያው ሁኔታውን እያየ ነው ስንሄድ፣ እስከ ሁለት ሰዓት አጋጣሚ ሆኖ ስልክ ይሰጠው ነበር። ከሁለት ሰዓት በኋላ ግን ከግንኙነትም ውጭ ነን፣ ከስልክም ውጭ ነን። ያለን አማራጭ እዛ ካምብ ላይ ያለን ሰራዊት ብቻ እራሳችን መጠበቅ ካልሆነ ሌላ የሚደርስልን ወገን የለም፣ የምናገኘ ወገን የለም። እዛ እንግዲህ ከሀያ አራት ሰባት ሰዓት ከለዚ ተጀምሮ እስከ ሀያ ዘጠኝ አራት ሰዓት ሀያ ሰባት ደቂቃ ድረስ ራሳችን ለመጠበቅ ነበር። ሽማግሌ ይልቃሉ ትርቅሱሱን እኛ ትቅ መንግስት እንጂ ለግለሰብ አንሰጥም ድርድር ይላሉ። ቄሶችን መስቀላ ሲዞ ይልቃሉ። እኛ ደግሞ ያው ወገን እስከሚደርስልን ድረስ ንድሜ ለማራዘን ያው የተላኩ ሰዎች ጋር እየተነጋገርን ቆይን። በዕለት ሀያ ዘጠኝ ግን አራት ሰዓት ሀያ ሰባት ደቂቃ ላይ ወደ እኛ ሞርተር ተወረወረብን። ማለት ያው ባለ ሁኔታ እኛ ምሽጋት የሚ ሰራዊታችን አጠናቀ ብቻል ሁኔታው እየጨመረ እየጨመረ ሄደ። እኛም እነሱ አይናችን ላይ እስከሚታዩ ስረት አጠቆች ነው ዝን ማለት መጨረሻ ወደ ካምፓችን ሲገቡ ያው እኛም አጠፊ ሰበን ሰጠን ማለት ነው። በዛ ላይ ያው ጥይታችን ስት የሚያርቅ ድረስ ተዋስተናል የሚዋጉበት ጥይት በማለቁ በህወሀት ወታደሮች መማረካቸውን አስታውሰው አሳዛኝ የሚሉትንም አጋጣሚ እንዲገልጸውታል በቃ በጣም አሳዛኝ ስለኛም ስሙጣት የሆነብን እዚህ ተሰጠ በኋላ የገደሏቸው ጓደኞቻችንን ነው እዛ ፊታችን ላይ የረሸኗቸው ማለት ነው እንኳ ባለሁበት ይህን ሻምበል አራት አባላትን ረሸኗቸዋል እዛ ፊታችን ላይ ሁለት ደግሞ ወስዋል የፌዴራል መንግስቱ በህወሀት ላይ ወታደራዊ እርምጃ መውሰዱን ተከትሎ በቁጥጥር ስር የነበሩት የሰራዊቱ አባላት እስረኛ ሆኖ ከቦታ ቦታ መጓጓዛቸውን ጠቁመዋል ከተያዝን እስካሁንም ያው ስንሰቃይ ነበረ በየቦታው የቀያየሩን የኛ ሰራዊት ሲደርስባቸው አርቀው ያስቀምጡናል እንደአክሱም ነበርን ዩኒቨርሲቲ ውስጥ ከዛ በሽሬ ያለው ወደ እነሱ ሲጠጋ እነሱና ተንቤን አመጡን አብያዲ ዛ ኮሌጅ ያስቀመጡን ኮሌጅም ተቀምጠን ደግሞ ሮኬት እኛ ስር ተክለው የእኛ ሰራዊት ወደዛ ሮኬቱ ለመምታት ሲል እኛ ጋር ከባድ መሳሪያ እንዲያሳርፍ ያልተደረገ ነገር የለም አሁንም ደግሞ ስንመጣ በረሃ ነው እንግዲህ ቆሻሻው ስለው የደፉን ማለት ነው በከብት ጠባቂዎች አቅጣጫ አመላካችነት ከተከዜ ከዚህ በረሃ የሰባት ሰዓት ተኩል የባህርና የየብስ ጉዞ አድርገው ወደ ሰቆጣ መግባታቸውን የሰራዊቱ አባል ይናገራሉ። እንደ ሰራዊቱ አባል ገለጻ ከሶስት ቀናት በላይ ያለምንም ምግብና ውሃ ለመቆየት ተገደዋል። ሀያ አንድ ዓመታት ከሰራዊቱ ጋር መቆየታቸውንና ትከሻቸው ላይ የመቁሰል ጉዳት እንደደረሰባቸው የሚናገሩት ሌላው የሰራዊቱ አባልም ተከታዩም ብለዋል። በሀያ አራት ማክሰኞ እለት ከምሽቱ አምስት ሰዓት አካባቢ ነው በተኛንበት የሆነ ተኩስ ድምፅ ሰምተን በምንወጣበት ሰዓት ያው የኔ በር ላይም ተመድቦልኝ ነበር መሰል ሰው ሁለት ይህ ተኮሰብኝ እና በወቅቱ አልተመታውም ነበር። እንደምንም ሰራሪት ወደ ግምጃ ቤት መሳሪያ ቤት ለመሮጥ እና እዛ ሰራዊትን ለማውጣት ሞከር። እዛ ግምጃ ቤት አካባቢም ተነጥሮ ተሰጥቷቸው ስለነበር እዛ ጋም ተኩሱ በረታ። እንደምንም አድርገን ከፍተን ለመግባት ሞከር። እዛ ግርግር ነው ኔ የተመታው። ራሳቸውን ከሳቱበት ሲነቁ የቆሰለ ትከሻቸውን ባልደረቦቻቸው እንዳሰሩላቸውና በዚያው ቅጽበት በህወሀት ሰራዊት መማራ መሰናከላቸውን እንዳወቁ ተናግረዋል። ሃያ ስድስት አካባቢ የተጎዱ አሉ ተብሎ እቅሮ ሆስፒታል አስገቡኝ ከዛ እቅሮ ሆስፒታል የተወሰነ ስበተኛ አካባቢ ንቆየው እና በወቅቱ ውጃው የኛ እያጠቃ ስለነበር ወደ ሽሬ አካባቢ ሲገቡ ባላንበሳ ና ወደ አዲግራትም እየተቃረበ ስለነበር ቦታው ቅርብ ነው ብለው ወደ መቀሌ ያሸሹ ከመቀሌ ደግሞ አሁንም ከተወሰነ ጊዜ በኋላ ወደ አብይ አዲ የሚባል ቦታ ወስደው ደበቁ ማለት ነ ከብዙኑ ጋር ያው እያሳፈሩ በረሃ ላይ ሲጥሉ ነበር ና በተከዜ ደቡብ ጫፍ ላይ በዛ ተቀላቅዬ ወደዛ ገባው። ከዛም በኋላ ያው በእግር በጣም ፈታኝ ጉዞ ነው። አይዟችሁ ተባብለን ሜንም እየደገፉ ወደ ላይ ግማሹ ወደ ጎንደር አቅጣጫ ወጣ፣ ግማሹ ተከዜ ባህር ላይ ደረስ። ያው እንደምንም ብለን ሰቆጣ ገብተናል። የሰራዊቱ አባላት በሰቆጣ ከተማ ለተደረገላቸው አቀባበል ምስጋናቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራቂ በትግራይ ክልል የተካሄደውን ወታደራዊ ግጭት ተከትሎ ቀያቸውን ጥለው ለመሰደድ የተገደዱና ሱዳን መጠለያ ካምፖች የሚገኙ በአስር ሺዎች የሚቆጠሩ ኢትዮጵያውያን ተፈናቃዮችን ለመርዳት የረድኤት ድርጅቶች ጥረት እያደረጉ ናቸው። ግጭቱን ሸሽተው ወደ አካባቢው የተጓዙ የትግራይ ተወላጅ የሆኑ አንድ ሐኪም አልጋዳሪፍ በሚገኘው ሀሻባ የስደተኞች መጠለያ ካምፕ ውስጥ ተፈናቃዮችን ለመርዳት ያቋቋሙትን ክሊኒክ በተመለከተ ናባ ሞሃዲን ያጠናቀረችውን ዘገባ አሉላ ከበደ ይዞታል። ዶክተር ዳርየሎ ጉሽ ባለፈው ወር ወደ ሱዳን ከመሰደዳቸው አስቀድሞ በሁመራ የታወቁ የውስጥ ደዌ ልዩ ህክምና ባለሙያ የነበሩ ናቸው። በግጭቱ ተፈናቅለው ከመጡ ሌሎች የሙያ አጋሮቻቸው ጋር በመሆን በምስራቃዊቱ የሱዳን ከተማ ገዳሪፍ ሀሻባ የስደተኞች መጠለያ ውስጥ የህክምና እርዳታ የሚያስፈልጋቸውን ተፈናቃዮች ለመርዳት አንዲት አነስተኛ ክሊኒክ አቋቁመዋል። ምልክታት ትገብረ ህክምና When we arrived here, we realized the need to make a clinic to help our people. How could our state bureau gave us some medicine to start working? But what we have got is essential medication for primary. This is the first time we clinic like this in Zimbabwe. We are now in the city of Zimbabwe, and ይሁንና ያለን ለመሰረታዊ ጤና ክብካቤ የሚውሉ መድኃኒቶች ብቻ በመሆናቸው ለቲቢ ማለትም ለሳንባ በሽታ፣ ለስኳር በሽታ፣ ለልብ ህመምና ለኤችአይቪ ኤድስ መሳሰሉ ስር የሰደዱ የህመም አይነቶች መድኃኒቶች የሉንም። ለምርመራ የሚያግዝ ላብራቶርም የለም ነበር ያሉት ዳርል ሎጎሽ። የሐሻባ የስደተኞች መጠለያ ካምፕ ቁጥሩ 16ሺህ የሚጠጋ ተፈናቃይ ተጠልሎበት የሚገኝ ነው። እንደ ካምፖ አስተዳዳሪዎች ገለጣም ወደዚያ ከሚመጡት ስደተኞች ውስጥ ሴቶችና ህጻናት ሰባ በመቶውን እጅ ይዛሉ። የምግብ ጥናት ባለሙያ ብርሃኔ ገብረ ጻዲቅ በክሊኒኩ ህሙማንን ከሚረዱ ባለሙያዎች ውስጥ አንዷ ናቸው። እወ ማለት ካብ ትግራይ ማለት ካብ ምዕራባዊ ትግራይ ካብ ማይካድራ በትውግእ ማለት ብዙሕ ህዝቢ ማለት ብዙሕ ህዝቢ ከሁመራ ማይካድራና ባራካት እንዲሁም ከምዕራብ ትግራይ ሸሽተው የመጡ ሰዎች ውስጥ የኤች አይ ቪ፣ የቲቪ፣ የስኳርና የከፍተኛ ደም ግፊት ታማሚዎች በብዛት አሉባቸው። በጦርነቱ ሳቢያ መድኃኒቶቻቸውን ሳይዙ ነው ወዲህ የመጡት። እናም ምንም አይነት መድኃኒቶች የሏቸውም። በመጠለያውና በአካባቢው የሚንቀሳቀሱ ዓለም አቀፍና የሱዳን መንግስትና የረዴት ተቋማት በቀፍ ላይ እንደሚገኝ የገለጹትን የስደተኞች ጤና ሁኔታ ለማሻሻል ተጨማሪ እገዛ በመሻት ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። Due to our work in ለስደተኞች የጤና አገልግሎቶችን ለመስጠት ጥረት በምናደርግበት እንቅስቃሴዎች ወቅት በርካታ ገዳይና አጣዳፊ በሽታዎችን ተመልክተናል። ለዓለም አቀፍ የሲቪል ማህበረሰብ ድርጅቶች የምናስተላልፈውን መልእክት ሰዎቹን ለመርዳትና የበሽታውንም መዛመት ለመቆጣጠር የሚያግዙ ቁሳቁሶች እርዳታ እንዲያደርጉልን ነው ነበር ያሉት የሱዳኑ የቀይ ጨረቃ ባለሙያ ናስር ሐሽም። የሀሻባ የስደተኞች መጠለያ ካምፕ ዲሬክተር ሙስጠፋ አንዋርም ተመሳሳይ ጥሪ ነው ያሰሙት። ሱዳን ባላት ከባድ የኢኮኖሚ ሁኔታ ላይ ወደ ሀሻባ የስደተኞች መጠለያ ካምፕ በብዛት እየመጣ ያለው ተፈናቃይ ቁጥር አሁን 1557 ደርሷል። አሁን ያለው ሰው አስቸኳይ እርዳታ የሚሻ በመሆኑም ዓለም አቀፉ የሕክምና ተቋማት አፋጣኝ ምላሽ እንዲሰጡ ነው ጥሪ የምናደርገው ያሉት ደግሞ የሱዳኑ ስደተኛ ኮሚሽን ባለስልጣን ናቸው። በኢትዮጵያ በኩል ያለው ድንበር በመዘጋቱና በትግራይ ክልል እየጨመረ በሄደው የግጭቱ ሁኔታ ሳቢያ አሁን ወደ ሱዳን ይመጣ የነበረው ተፈናቃይ ቁጥር መቀነሱን የሱዳን ባለስልጣናት ተናግረዋል። የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል የኮሮና ቫይረስ ወረርሽኝን በሚመለከት በህብረተሰቡ ዘንድ የሚታየው ቸልተኝነትና መዘናጋት ስርጭቱን እያባባሰ ነው ሲል የኢትዮጵያ የጤና ሚኒስቴር አሳስቧል። የዛሬውን ዕለታዊ የህሙማን መረጃ ሳይጨምር ጽኑ ህሙማን ክትትል ውስጥ ያሉ ታካሚዎች ቁጥር ሶስት መቶ መድረሱን የጤና ሚኒስቴር የኮሚኒኬሽንስ ዲሬክተር ዶክተር ተገኔ ረጋሳ ለአሜሪካ ድምፅ ገልጸዋል። አስገዳጅ መመሪያ ተነስቷል፣ ስለዚህ ኮሮና የለም ብለው ብዙዎች ራሳቸውን ለቫይረሱ እያጋለጡ ቢሆንም መመሪያው ግን አሁንም ይሰራል ማለታቸውን ጠቅሳ ከአዲስ አበባ ፀሐይ ዳምጠው ተከታዩን ዘገባ አስተላልፋለች። በሀገሪቱ የኮቪድ-19 ቫይረስ ከተከሰተ ወዲህ እስከ ኅዳር 22 2013 ዓ.ም ድረስ ባለው መረጃ መሰረት በኢትዮጵያ ናሙና የተወሰደላቸው ሰዎች ቁጥር 1 ሚሊዮን 600 ሺህ በላይ ናቸው። ከነዚህ ውስጥ 110074 ሰዎች በቫይረሱ ተይዟል። 1706 ሰዎች ደግሞ ሕይወታቸው በዚህ በሽታ ማለፉ ነው የተገለጸው። 73808 ሰዎች ከቫይረሱ ሲያገገሙ የዛሬውን መረጃ ሳይጨምር ከ ሰላሳ አራት ሺህ አምስት መቶ ሀምሳ ስምንት ሰዎች በላይ ደግሞ የቫይረሱ ተጠቂ መሆናቸውን የጤና ሚኒስቴር መረጃ ያሳያል። የኢትዮጵያ ጤና ሚኒስቴር ኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ እንደገለጹት የኮሮና ቫይረስ ወረርሽኝ ከወትሮ እየጨመረ ነው ሀገራችንም የሚያሳየው መረጃ ጥናቶችም የሚያሳዩት ቫይረሱ ስርጭት ሕብረተሰብ ደረጃ የተስፋፋ መሆኑን ነው የሚያሳየው። በሌላ በኩል አሁን ላይ ለየት ባለ መልኩ እያጋጠመን ያለው ችግር ጥንቃቄ የማድረጉ የመዘናጋት መዘናጋት ብቻም ሳይሆን ኮሮና የለም እስከማለት መድረስ ታየ ነው ያለው። ይሄ ከባድ ችግር ነው። ቫይረሱ ስርጭት በጣም እየጨመረ ነው ያለው። ስርጭት ብቻ ሳይሆን በየቀኑ የሚሞቱ ሰዎች ቁጥር ግን እየጨመረ ነው። በጽኑ ህመም ላይ ያሉ ሰዎች በየቀኑ ከሶስት መቶ በላይ ነው እየታየ ያለው። ያለን መረጃ ይህን ነው የሚያሳየው። ከዚህ ጋር ተያይዞ ግን አቅልሎ የማየት የቫይረሱን አደገኛነት የመርሳት ስቃዩን የመርሳት ችግሮች በየቦታው አዲስ አበባ ከተማ ጀምሮ እያጋጠመን ነው ያለው። እንግዲህ በዚህ ላይ ምን አይነት ስትራቴጂ መከተል አለብን እንዴት ህብረሰባችንን የቫይረሱን አደገኛነት እያሳየን አሁን ተጨባጭ በጤና ተቋማት ላይ በተለይም ደግሞ ኮቪድ በተዘጋጀው ሕክምና ማዕከላት ላይ በዚህ ቫይረስ እየተሰጡ ያሉ ወገኖቻችንን ማሳየት የምንችልበት ይሄንን መቀልበስ መቻል አለብን። በተለይ የአስገዳጅ መመሪያ መነሳቱን ተከትሎ ህብረተሰቡ ዘንድ መዘናጋት እንዳለ የገለጹት ኃላፊው አዲስ መመሪያ እንዳለ ጠቅሷል። ያቸው ከጊዜ መነሳት ጋር ተያይዞ ያጋጠመ የክፍተት አለ ግን አዲሱ መመሪያ ወጥቷል። ዋናው በቁርጠኝነት ያንን ተግባራዊ የማድረግ ችግር ነው እንጂ አሁን ህብረሰቡ ከማወቅ አንጻር ቫይረሱ ምን እንደሆነ የመከላከያ መንገዱ፣ መተላለፊያ መንገዶቹ እና ሊወሰዱ የሚገቡ ጥንቃቄዎችን አብዛኛው ሰው አውቆታል። ግን ያንን ተግባራዊ የማድረግ በተለይ ልክ እንደ ከዚህ በፊቱ በክልከላ ማስቀጠል አስቸጋሪ ነው። በራሱ ከኢኮኖሚ አንጻር እያንዳንዱ ሰው በዕለት ተዕለት ተግባር ውስጥ ማድረግ የሚገባቸውን ጥንቃቄዎች እያደረገ ከኮሮና ጋር አብሮ መኖርም ስለሚቻል ኮሮና እስከሚወግድ ድረስ ያንን ኮሮናን መከላከል ብቻ ሳይሆን መቆጣጠርም ስለሚቻል ይህንን ደግሞ አድርጎ በዓለም ላይም ተሞክሮ ያላቸው ሀገሮችም አሉ። የቫይረሱ ስርጭት እየጨመረ መምጣቱን የጠቀሱት ዶክተር ተገኔ መንስኤውንም አብራርቷል። ዘመቻ መልክ ተሰርቶ እስከ ሀያ ሺህ በየቀኑ ማውጣት ተችሎ ነበረ በመደበኛው አሰራር ግን ይሄ በቀን አሁን ላይ እስከ ስድስት ሺህ እና ከዛ በላይ ነው እየወጣ ያለው። የዚህ የላብራቶሪ ውጤት መቀነስ የተለያዩ ምክንያቶች ይኖሩታል። አንደኛ በሕብረተሰቡ ዘንድ ራሱ ምልክት የሚታይባቸው ሰዎች ቶሎ ሪፖርት ያለማድረግ፣ ሳምፕል ለመስጠትም ፈቃደኛ ያለመሆን እንደዛ ችግሮች እያየ ነው ያለ ነው። በእኛም በኩል የተለያዩ ማነቆች ነበሩ። ያንን ለመፍታት እየተሰራ ነው ያለው። የባለሙያዎች ተነሳሽነትም እንዲጨምር ሞመንተሙን ጠብቆ እንዲሄድ ለማድረግ መሰራት አለበት ከሌሎች ላብራቶሪ የምርመራ ማዕከላት እጥረት የለብንም። ከዜሮ ተነስተን ስልሳ አራት ላይ ደርሰናል። እነዚያ በሙሉ አሁን ስራ እየሰሩ ነው በሙሉ አቅም። ያንን ለማሳደግ ላይ ትንሽ ክፍተት አለ እንደተባለው። ግን ደግሞ በመደበኛ አሰራር ኢቭን ከስድስት ሺህ እና ከዛ በላይ እያወጣ ነው ያለ ነው። እሱ ላይ መታየት ያለባቸው ነገሮች እንዳሉ ሆኖ ግን፣ በተለይ ከዚህ ከሬዚስታንስ ጋር ተያይዘው ያጋጠመ ያለው ችግር፣ ዋናው ችግር እሱ ነው የምልነት ነው ያለን። በዚህ ላይ መስራት ይጠበቅብናል። ሁሉም አካል ኮሮና የለም የማለትና አቅልሎም የማየት ቫይረሱን አደገኛነት የመስራት የመጠራጠር ስ ሁኔታው ታይቷል። ይህም በግልጽ መነጋገርና የችግር መቅረፍ በጣም አስፈላጊ ነው የሚሆነው ኮቪድ አስራ ዘጠኝ አስከፊ በሽታ ነው ያሉት ዶክተር ተገኔ ህዝቡ ዛሬን በህይወት ኖሮ ነጌን ለማየት በህክምና ባለሙያ የሚሰጠውን ምክር ሳይሰላጅ ተግባራዊ ማድረግ አለበት ሲሉ መልእክት አስተላልፈዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ

በመጨረሻው የመጽሔት ክፍለ ጊዜ ዘገባችን ደግሞ ዛሬ እንደ አውሮፓውያን አቆጣጠር ታህሳስ አንድ ቀን የዓለም የኤድስ ቀን ነው። የተባበሩት መንግስታት ድርጅት የኤች አይ ቪ ኤድስ ወረርሽኝ እንዲያከትም ያስቀመጣቸውን ግቦች ለማሳካት ከአራት ዓመታት በፊት የዓለም መንግስታት ሙሉ ቁርጠኝነት እንደነበራቸው የሚታወስ ነው። የአሜሪካ ድምጿ ኬሮል ፒርሰን ይህ ግብ ለምን በአንዲት ከተማ ብቻ እንደተሳካ በቀጣዩ ዘገባዋ ተመልክተዋለች። ጽዮን ግርማ ታቀርበዋለች። ዓለም ላለፉት ዓመታት የኤች አይቪ ኤድስ እንዲያበቃ የምታደርግበት መንገዶች ነበሯት። ከነዚህ መካከል በቫይረሱ የተያዙ ሰዎች ወደ ሌሎች ማስተላለፍን የጸረ ኤድስ መድኃኒቶች የማይቻል ያደርጉታል። እንዲሁም ኤች አይቪ የመያዝ ዕድላቸው ከፍተኛ የሆኑ ሰዎች ቫይረሱን ለመከላከል የሚወስዷቸው መድኃኒቶችም አሉ። በዓለም ዙሪያ ያሉ መንግስታት የኤች አይቪ ኤድስን ለማጥፋት ላለፉት አራት ዓመታት ሶስት ዓላማዎችን ሰንቀው ቁርጠኝነትን አሳይተው የነበረ ቢሆንም ባለሙያዎች ግን ወረርሽኙን ለማጥፋት በሚያስችል በቅርብ መንገድ ላይ እንኳን አይደለንም ይላሉ። በጆንስ ሆፕኪንስ ዩኒቨርሲቲ ፕሮፌሰር የሆኑት ዶክተር ክሪስ ቤይረር ላለፉት 30 ዓመታት በኤች አይቪ ኤድስ ላይ ምርምር ሲያደርጉ የቆዩ ናቸው። ይህ 2020 ዓ ምት በመላው ዓለም ያለው ለበሽታው የተጋለጡ ሰዎች ቁጥር ወደ 500 ማሽቆልቆል የነበረበት አመት ነው። በተቃራኒው ግን ቁጥሩ ወደ 1.7 ሚሊዮን አሻቅቧል። በመሆኑም የኤችአይቪ ስርጭትን በትክክል ለመቆጣጠር ያስችሉናል ብለን ካስቀመጥናቸው ግቦች ወተናል በይረር በተለይ በአስራዎቹ እድሜ ውስጥ የሚገኙ ወጣቶችና አዋቂዎች ለዚህ የበለጠ ተጋላጭ ናቸው ይላሉ። በተለይም ከሳህራ በታች ባሉ የአፍሪካ ሀገሮች የሚያዙት ሰዎች በወጣትነት እድሜ ላይ ያሉ መሆናቸውን ያስረዳሉ። በአሜሪካና በላቲን አሜሪካ፣ በካሪቢያን፣ በምስራቅ እስያ፣ በደቡብ ምስራቅ እስያ ይህ ችግር ይታያል። እነሱም ቢሆኑ ችግሩ በሚመጥነው ሁኔታ ሕክምና መስጠት አልጀመሩም ይላሉ። ይህ ደግሞ ለወጣት ወንዶች ከፍተኛ ችግር ነው ሲሉ ያስረዳሉ ባየር። ምክንያቱም ቫይረሱ በደማቸው ውስጥ እስኪንሰራፋና የበሽታው ስሜት እስኪሰማቸው ድረስ ወደ ሐኪም ቤት አይሄዱም። ህመም መሰማት ከጀመራቸው በኋላ ሲሆን ደግሞ የሚደርሱት ከረፈደ በኋላ ይሆናል ይላሉ። ከዚያም በኋላ ከሴቶቹ ቀድመው ህይወታቸው የሚያልፈው የእነርሱ ሊሆን ይችላል። ቫይረሱን ለአጋሮቻቸው ደግሞ ቀድመው አስተላልፈዋል ሲሉ አክለዋል። ብሔር በሌላ በኩል የኒውዮርክ ከተማን እነዛን ዓለም ቁርጠኛ የሆኑባቸውን ግን ደግሞ ያላሳኳቸውን ግቦች አሳክቷል ይላሉ የከተማው የኤድስ ጤና ክፍል ኃላፊ ዶክተር ዲሚትሪ ዲስኮላስከስ እንዴት እንዳሳኩት ሲናገሩም ሰዎች በማንነታቸው በእድሜያቸውና በጾታቸው ሳይመረጡ የተንቀሳቃሽ የምርመራ መሳሪያዎችን ጭምር በማዘጋጀት ማህበረሰብ ውስጥ በሚገባ መድረስ መቻላቸውን ይናገራሉ። በቀጥታ ከሰዎች አንደበት መስማትና ችግራቸውን ማዳመጥንም ይጨምራል ይላሉ። ይህ እንቅስቃሴ ዶክተር ዲሚትሪ ዲስኮላስከስ መላው ዩናይትድ ስቴትስ ይህንን የተለያዩ ቡድኖችን ፍላጎት በማዳመጥና ለእነርሱ የሚሆኑ መፍትሄዎችን በማበጀ እንደ ኒውዮርክ ተመሳሳይ ውጤቶችን ልታገኝ እንደምትችል በዓለም አቀፍ የኤድስ ቀን ሀሳባቸውን አጋርተዋል። በካሮል ፒርስ ለተጠናቀረው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የማክሰኞ ምሽት ፕሮግራማችንን ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። አሁን ለሁለተኛው አጋማሽ ወደ ተሰናዱት ቅንብሮች እናልፋለን። የኢትዮጵያ የከፍተኛ ትምህርት ተቋማት ከትናንት ጀምረው ከአንድ ሳምንት ባልበለጠ ጊዜ ውስጥ የመጨረሻ ዓመት ተመራቂ ተማሪዎቻቸውን ወደ ትምህርት ገበታ እንዲመለሱ እንዲጠሩ የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አሳስበዋል። በትግራይ ክልል የሚገኙ ጉዳት የደረሰባቸው ከፍተኛ የትምህርት ተቋማት በተባለው ጊዜ ውስጥ ተማሪዎችን ለመጥራት ሊቸገሩ እንደሚችሉም ተጠቁሟል። ሙክታር ጀማል ተጨማሪ አለው። የሳይንስና ከፍተኛ ትምህርት ሚኒስቴር ዛሬ እንደገለጸው በሀገሪቱ የሚገኙ ከፍተኛ ትምህርት ተቋማት የመጨረሻ ዓመት ተመራቂ ተማሪዎችን በዚህ ሳምንት እንደየዝግጅቶቻቸውና ቅደም ተከተል ጥሪ እንዲያቀርቡላቸው አስታውቋል። በኢትዮጵያ ሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር የመምህራንና ተማሪዎች ጉዳይ ዳይሬክቶሬት ዳይሬክተር ዶክተር ኢዶሳ ተርፋሳ ለቪኦኤ እንደገለጹት ዩኒቨርሲቲዎቹ በአንድ ሳምንት ገደብ ውስጥ እንዲጠሩ እንጂ ይህኛው ዩኒቨርሲቲ በዚህ ቀን ጥሪ ያቅርብ የሚል ቀጥተኛ ዝርዝር አለመውጣቱን ገልጸዋል። ከፍተኛ ትምህርት ተቋሞቻችን ያው የዝግጅታቸውን ሁኔታ አይቶ እስከ አርብ ድረስ ባለው ጊዜ ውስጥ ለተማሪዎቻቸው ጥሪ እንዲያደርጉ ጥሪ ጥር አልፎላቸዋል ሚኒስቴር መስሪያ ቤታችን ወስኖ ለገለ ዩኒቨርሲቲ በዚህ ቀን መጥራት አለብህ ብሎ ሳይሆን በአጠቃላይ በዚህ ሳምንት ውስጥ ዝግጅታቸውን እያዩ ተማሪዎቻቸውን እንዲጠሩ ጥሪ ተላልፎላቸዋል። ተቋሞቻቸው በዚህ ሳምንት ጥሪ ማቅረብ አይችልም ብሎ ሚኒስቴሩ የለያቸው የከፍተኛ ትምህርት ተቋማት አሉ ወይ? የለም። ከዚህ በፊት ያው በተደረገው አሰሳ ሁሉም ተቋሞቻችን ያው ተማሪዎቻቸውን መጥራት እንዳለባቸው ሚኒስቴር መስሪያ ቤታችን ጥቃት ሰጥቷቸዋል። በዚህ መሰረት ተቋሞቻችን ተማሪዎቻችንን ጠርቶ ነበረ ስኬጁልም በሚኒስትር መስሪያ ቤቱ በኩል ወጥቶላቸው ተሰጥቷቸው በስኬጅሉ መሰረት ተማሪዎቻቸውን ጠርቶ ነበር። በተፈጠረው ምክንያት ያ ሳይሆን ቀርተዋል እና አሁን ግን ሁሉም ተቋሞቻችን ድርጅታቸውን አይቶ ተማሪዎቻቸውን መልሶ እንዲጠሯቸው ሚኒስትር መስሪያ ቤታችን ለከፍተኛ ትምህርት ተቋሞቻችን ጥሪ አስተላልፎላቸዋል። በተለይ የጸጥታ ችግር ያለባቸው ክልሎችን በተመለከተ ለምሳሌ ትግራይ ክልልን መውሰድ እንችላለን። እስከ ቅርብ ጊዜ በጦርነት ውስጥ እንዳለ እየተነገረ ነው የሚገኘው። በዚህ ክልል የሚገኙ የትምህርት ተቋማትን ይመለከታል። ይህ ጥሪ እንዴት አድርገው ነው የሚጠሩት? ምናልባት ችግሩ የነበረበት ክልል ውስጥ አንዳንድ የከፍተኛ ትምህርት ተቋሞች ችግር ደርሶባቸዋል። ኢንፍራስትራክቸር ጉዳት ደርሶባቸዋል፣ ተሰባብረዋል፣ ተዘርፈዋል የሚባሉ መረጃዎች አሉ። ሚኒስቴር መስሪያ ቤታችን ይህንን ካጠና በኋላ ጉዳቱ ትምህርት በማያስቀጥል ሁኔታ ውስጥ ሆኖ ካለ ትንሽ ጊዜ ወስዶ ሪሃብሊቴት እስኪደረጉ ድረስ ትንሽ ጊዜ ተወስዶ ተማሪን መጥራት እስኪቻል ድረስ ትንሽ ተጠብቆ ነው ከዚያ በኋላ ያስኬዳል። ተማሪዎችን መልሶ መጥራት ይችላል ብሎ በታመነበት ጊዜ ላይ ተማሪዎቻችን ተመልሶ ትምህርታቸውን ይጀምራሉ ማለት ነው። ከዚህ ቀደም መጀመሪያ ላይ ተደርጎ የነበረው ጥሪ በጸጥታ ጉዳይ በመሀል ተማሪዎቹ ወይ ወደየአካባቢያቸው እንዲመለሱ፣ ወይ ባሉበት እንዲቆዩ ተብሎ ነበር። ይህን ተከትሎ በተማሪዎች ላይ የደረሰ የተለየ ጉዳት አለ ወይ፣ በተለይ መቀሌ ዩኒቨርሲቲ ላይ ሲነገር ስለነበረ ይህን በተመለከተ ሚኒስትሩ ምን ያውቃል? እስካሁን ድረስ ያለን መረጃ በየቀኑ የሚመለከታቸው ቃላት አፕዴት ያደርጉናል። ተማሪዎቻችን በሰላም የሚፈለገውን አገልግሎት እያገኙ በሰላም በተቋሞቻቸው ውስጥ ሆነው እንዳሉ መረጃዎች በየቀን እየደረሱን ነው። ሁኔታው ተመችቶላቸው ወጥቶ የሚመጡ ተማሪዎችንም ስናናግራቸው ነበርና ስነ ልቦና ጫና ኦፍኮርስ አለባቸው። ግን ምንም አይነት ሌላ ጉዳት እንዳልደረሰባቸው መረጃዎች አሉን። አሁን መቀሌ አካባቢ ያሉ ተቋም ውስጥ ያሉ ተማሪዎቻችንም እስከ ዛሬ ድረስ የመከላከያ ሰራዊታችን ቦታውን እስከተቆጣጠረበት ጊዜ ድረስ ሰላም እንደሆኑ የሚመለከታቸው አካላት እያደረሱ እኛም ለቤተሰቦቻቸው እያደረስናቸው ነው። ስለዚህ ምንም ጉዳት አልደረሰም። እንደ አጋጣሚ ተመችቶላቸው እኛ ጋር ያደረሱትንም ስብሰባ ላይ አቆይተናቸው የአንድ ቀን ስብሰባ ከነሱ ጋር አድርገን በሰላም ወደ ቤተሰቦቻቸው እንዲቀላቀሉና ጥሪ እስኪደርሳቸው ድረስ እዛው እንዲቆዩ ተደርገ። ወደ ቤተሰቦቻቸው ተሽንተዋል። ከዛ በላይ ምንም ተማሪዎቻችን ላይ ጉዳት የደረሰ ነገር እንደሌለ ነው የምናውቀው። የኢትዮጵያ ከፍተኛ ትምህርት ተቋማት ሚኒስቴር ከዚህ ቀደም የከፍተኛ ትምህርት ተቋማት ከጥቅምት 23 እስከ ጥቅምት 30/2013 ድረስ ተማሪዎችን እንዲቀበል ጥሪ ካስተላለፈ በኋላ በጸጥታ ችግሮች ተብሎ በተገለጸ ምክንያት ቅበላው ላልተወሰነ ጊዜ እንዲራዘም ማስታወቁ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። በአማራ ክልል ግጭት ተከስቶባቸው በነበሩ አዋሳኝ አካባቢዎች ትምህርት መጀመሩን የክልሉ የትምህርት ቢሮ አስታውቋል። የስምንተኛ ክፍል ክልል አቀፍ ፈተናም ከታህሳስ 12 እስከ 14 እንደሚሰጥ የትምህርት ቢሮው ኃላፊ ዶክተር ይልቃል ከፋለ ገልጸዋል። ከባህር ዳር አስቴር ምስጋናው ዝርዝሩን ይዛለች። ከኮቪድ-19 ጋር በተያያዘ ተቋርጦ የነበረውን ትምህርት ለማስጀመር ተችሎ ነበር ይላሉ የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ። የተከፈተው ትምህርት ብዙም ሳይቆይ በሰሜኑ የሀገሪቱ ክፍል ከተካሄደው ህግን የማስከበር ዘመቻ ጋር በተያያዘ ትምህርት ቤቶች መልሰው እንዲዘጉ ሆነዋል። ከትናንት ሰኞ ጀምሮ ህግን የማስከበር ዘመቻው በተካሄዱባቸው አዋሳኝ አካባቢዎች ያሉትንም ጨምሮ ትምህርት ቤቶች ተከፍተዋል ብለዋል። አሁን በተጨባጭ በክልላችን በተለይ በወሰን አካባቢ አንጻራዊ ሰላም እየሰፈነ በመሆኑ ትምህርት ቤቶች ስራ እየጀመሩ ይገኛሉ። በተለይ በሰሜን ወሎ፣ በዋግምራ፣ በሰሜን ጎንደር፣ በማዕከላዊ ጎንደር፣ በምዕራብ ጎንደር አዋሳኝ አካባቢ ትምህርት ቤቶች ተዘግተው ነበረ። ስለዚህ አሁን አንጻራዊ በሆነ መንገድ ትምህርት ቤቶች እየተከፈቱ ይገኛሉ፣ ከትናንት ሰኞ ጀምሮ ማለት ነው። በተለይ በአዋሳኝ ወረዳዎች ትምህርት ለማስጀመር የተወሰነው በጸጥታው ስጋት እንደሌለና ለወደፊቱም እንደማይኖር በመረጋገጡ ነው ብለዋል ዶክተር ይልቃል። ጸጥታው በቀጣይም አሁን እንዳየነው የህብረተሰቡ ተሳትፎ በጣም ከባድ ነው፣ ጠንካራ ነው። የአካባቢውን ሰላም ለመጠበቅ ከፍተኛ ተነሳሽነት አለ እና ይሄ ሰላምም የበለጠ ተጠናክሮ የሚቀጥልበት ሁኔታ ይኖራል የሚል እምነት ስላለ በጸጥታ በኩል የሚያስፈራ ነገር የለውም ማለት ነው። ከዚህ ጋር በተያያዘ የስምንተኛ ክፍል ክልላዊ ፈተናን በመጪው ታህሳስ ከ12 እስከ 14 እንደሚሰጥ ጠቁመዋል። የ12ተኛ ክፍል ብሔራዊ ፈተና ደግሞ የትምህርት ሚኒስቴር በሚያወጣው መርሃ ግብር ይገለጻል ብለዋል። በኮቪድ ምክንያት ትምህርት ቤቶች ለረጅም ጊዜ በመዘጋታቸው በዚያ የተነሳ በተሟላ መንገድ ትምህርቱ ባይጠናቀቅም ትምህርት ከተከፈተ ጀምሮ በተወሰነ ደረጃ ማካካሻ ለመስጠት ጥረት በመደረጉ አሁንም ይሄ ሕግን የማስከበር በክልላችን አዋሳኝ አካባቢዎች በመጣ የጸጥታ ችግር ምክንያት ተዘግተው የነበሩት ለተወሰነ ጊዜም ቢሆን ተማሪዎች በስነ ልቦናቸው እንዲዘጋጁ ለማድረግ ታስቦ ምናልባት ከዚህ ደግሞ የተራዘመ ጊዜ ቢሄድ የበለጠ ቀሪውን የትምህርት ዘመን ስለሚጎዳው እና ተማሪዎች እንዲጨናነቁ ስለሚያደርግ በመሆኑ ባለችው ጊዜ አጣጥመን ፈተናው ያው ከተሳስ 12 እስከ ተሳስ 14 ባለው ጊዜ እንዲሰጠ ወስኗል ማለት ነው። በዚህ ዓመት ስምንተኛ ክፍል የሚያስፈትኑ ትምህርት ቤቶች ወደ 5162 ትምህርት ቤቶች ናቸው። በእነዚህ ትምህርት ቤቶች በመደበኛ በማታም እና በግልም በአጠቃላይ ወደ 415130 ተማሪዎች ይፈተናሉ ብለን እንጠብቃለን። ስለዚህ እነዚህ ተማሪዎች የተደራረበ ችግር እያጋጠማቸው በጥናታቸው ላይ በትምህርታቸው ላይ ከፍተኛ ጉዳት የደረሰባቸው ቢሆንም ያለውን ወቅታዊ ሁኔታ የሚታለፍ መሆኑን በመረዳት ተሳስ 12 እስከ 14 የሚሰጥ በአጭር ጊዜ ቢሆንም መሸበር፣ መጨነቅ ተማሪዎች አይገባቸውም። በሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ የሀገሪቱ መንግስት ሕግን የማስከበር ዘመቻ ሲያካሂድ መቆየቱና ከዚሁ ጋር ተያይዞ በተለይ በአዋሳኝ አካባቢ ያሉ ትምህርት ቤቶች ሙሉ በሙሉ ተዘግተው እንደቆዩ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። በኮሮና ቫይረስ ወረርሽኝ የተነሳ ሳይሰጥ የቀረው የ2012 ዓ.ም የትምህርት ዘመን የ12ተኛ ክፍል አገር አቀፍ ፈተና ዘንድሮ ህዳር ወር ላይ እንዲካሄድ ታቅዶ የነበረ ቢሆንም ባለው ወቅታዊ የሀገር ሁኔታ ምክንያት ለመሰጠት ባለመቻሉ በድጋሚ ላልተወሰነ ጊዜ መራዘሙን የትምህርት ሚኒስቴር ከሳምንት በፊት ማስታወቁ ይታወሳል። ይህ ውሳኔ ፈተናውን ወስደው ወደ ከፍተኛ የትምህርት ተቋማት ለመግባት ከአንድ ዓመት በላይ ሲዘጋጁ የቆዩ ተማሪዎችን እንዳሳሰባቸውና ተስፋ እንዳስቆረጣቸው ለአሜሪካ ድምፅ ገልጸዋል። ተማሪዎቹን ያነጋገረቻቸው ስመኝሽ የቆየ የሚከተለውን ዘገባ አሰናድታለች። እንደ ቀድሞ ቢሆን አዲስ አበባ ቦሌ ክፍለ ከተማ ውስጥ የሚገኘው ኢትዮ ፓረንትስ ትምህርት ቤት ተማሪ የሆነችው የአብጌቱ የ አስራ ሁለተኛ ክፍል ብሔራዊ ፈተናዋን መውሰድ የነበረባት በ2012 ግንቦት ወር ላይ ነበር ዘንድሮም በከፍተኛ ትምህርት ተቋም ውስጥ ገብታ የምትመኘውን የኮምፒውተር ሳይንስ ትምህርት እየተማረች ይሆን ነበር በአጭር ጊዜ መላውን አለም ባዳረሰው የኮሮና ቫይረስ መዛመት ምክንያት ግን ትምህርት ቤቶች በመዘጋታቸው ባለፈው አመት ግንቦት ወር ላይ መሰጠት የነበረበት የ አስራ ሁለተኛ ክፍል ሀገር አቀፍ ፈተና እንዲሰረዝ ሆነ ይህ ውሳኔ ለአብና ጓደኞቿ አስደንጋጭ ነበር። መጀመሪያ ላይ ያው ለትንሽ ጊዜ ነው የሚራዘው ብለን ነበር ያሰብነው እና ያን ያህል ኢፌክት አልነበረውም መጀመሪያ። ነገር ግን እየቆየ ሲሄድና በጣም ጊዜ እየተገፋ ሲሄድ ትንሽ ውጥረትና ጭንቀት ነበረ ይሄ ነገር ሊቀር ነው ወይ ምናምን የሚል በጣም ያናድዛል። እኔ ተናድጃለሁ በበኩል ምክንያቱም በቃ ሙሉ ጊዜያችንን ሰጥተን ይህን ሁሉ ጊዜ ስናጠና እና ለመገላገል እንትን ስንል ነበረ አሁን ጭራሽ ገፋ የማጥናት ጊዜያችንንና ለሌላ ነገር የምናውለውን ጊዜ የባሰ ያጠፋብን የመጣው። ትምህርት ቤቶች ለሰባት ወራት ተዘግተው ከቆዩ በኋላ የትምህርት ሚኒስቴር ዳግም ለመክፈት ባደረገው ሙከራ የ አስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ከህዳር ሀያ ስምንት እስከ ታህሳስ አንድ እንዲሰጥ ተወስኖ ነበር። ሆኖም በአሁኑ ሰዓት ኢትዮጵያ ውስጥ ባለው የጸጥታ ችግር ምክንያት ፈተናው ላልተወሰነ ጊዜ እንዲራዘም መደረጉን የትምህርት ሚኒስቴር ዴታ አቶ ሚሊዮን ማቴዎስ ህዳር 15 ላይ በሰጡት መግለጫ አስታወቁ። አሁን ባለው ሁኔታ ከአንድ ማይከልም ጭምር ፈተናው የሚሰራጭ እንዲሁም ደግሞ ፈተናው የማስተዳደርም ስራ አገር አቀፍ ከመሆኑ ጋር ተያይዞ ትምህርት ሚኒስቴርና አገር አቀፍ ፈተናዎች ድርጅት በጋራ የሚያስገዱት ከመሆኑ ጋርና ሁሉም መዋቅር ሁሉም የፖለቲካ አመራር፣ ሁሉም የክልል መንግስታት በጋራ በቅንጅት ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለንበት የጸጥታ ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም አፋርም፣ በንሻንጉል መተከል አካባቢ ና ሌሎችም አንዳንድ ጸጥታ ሁኔታዎች አሁን የተውሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታ ና ፈተናን ለማስተዳደር ወደሚያስችል ና ተማሪዎቹ ተረጋግተ ሊፈትኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው። ይህ ውሳኔ የአብን ጨምሮ በዘንድሮ ዓመት ፈተናውን ለመውሰድ የሚጠባበቁ ከሺህ በላይ የሚሆኑ የክፍል ተማሪዎች እጅግ ያሳዘነ ነበር። ብዙዎቻችን ተስፋ የመቋጥ ስቴጅ ላይ ያለ ነው። ግን ከዚህ በፊት ያላጠኑ ሰዎች ይህንን ጊዜ ለመጠቀም እየሞከሩ ነው ያሉት። ሁለተኛ ቻንስ እንደመሰጠት ነው ብለው ወደ ጥናት በጣም የገቡ ሰዎችም አሉ። በዛው ልክ ደግሞ ተስፋ ቆርጠው ጭራሹ ጭራሹ የተውት ልጆችም አሉ። አሁን ለምሳሌ ሜዲሲን የሚገባ ሰው እንደ ስምንተኛ አመት እንደ መቀመጥ ማለት ነው። እና ብዙ አመት ከዚህ በኋላ ለሚማር ሰው እቺ አንድ አመት በጣም ትልቅ ኢፌክት አላት። በተመሳሳይ ፋውንቴን ኦፍ ኖሌጅ በተሰኘው ትምህርት ቤት ባለፈው አመት የአስራ ሁለተኛ ክፍል ትምህርቱን ማጠናቀቅ የነበረበትና ሶፍትዌር ኢንጂነሪንግ ለማጥናት የሚመኘው ግሩም አለማየው ለሁለተኛ ጊዜ ፈተናው መራዘሙ ብቻ ሳይሆን ከዚህ በኋላ መቼ እንደሚሰጥ አለመታወቁም ተማሪዎችን ተስፋ አስቆርጧል ይላል። አዎ፣ በጣም ተስኖ አድርጓል። አሁን በቀውሙ ውስጥ ተማሪ በጣም ተስፋ ቆርጧል፣ በጣም ተስፋ ቆርጧል። ቀላል አደለም። ቤት ውስጥ መዋል ዝም ብሎ ሳይማራ አደለም። ከኔ ገያንሽኳ ስነግሽ ያለመፈተነ ነገር ስለተፈጠረ በቃ ምንም ከዚህ በኋላ ምንም ዋስትና ስለሌለ ሌላው ያነጋገር ነው። አዲስ አበባ ውስጥ በሚገኘው ጊብሰን ዩዝ አካዳሚ የአስራ ሁለተኛ ክፍል የተፈጥሮ ሳይንስ ተማሪ የሆነው መርሶ አስገዶም አብርሃ በዘንድሮ ዓመት በካናዳ በሚገኝ ከፍተኛ የትምህርት ተቋም የቢዝነስ አድሚኒስትሬሽን እና ፋይናንስ ትምህርቱን ለመከታተል እድል አግኝቶ ነበር። በኮሮና ምክንያት ሀገር አቀፍ ፈተናው ሲራዘም የዩኒቨርሲቲ መግቢያውን ጊዜም ለጥር ወር አራዝሞት የነበረው መርሶ አስገዶም ቀጣዩ የፈተና ጊዜ ለመታወቁ ያገኘውን የውጭ ትምህርት እድል እንዳያበላሽበት ይሰጋል። በሕይወታችን ላይ አሁኑ አሁን ለዩኒቨርሲቲ ተማሪዎች አንድ ነጋጆቾች ነን እንትን ኦንላይን ክላሶች ጀምረን ነበረ ለማትሪክ ብለን እዚህ ቀርከን ያው ለአንዳንድ አድሚሽንም ለአፕሊኬሽን ለውጭ ሀገርም ማትሪክ ያስፈልገናል እና ያው ለማትሪክ ብለን ነበር የቀረ ነው። እዛ ሄደን ውጭ ሀገር ሄደን ፕሌስመንት ፈተና ከምንፈተን እዚህ የሆነ ማትሪካችንን ጨርሰን እንሂድበት ማለት ነበር እና ያው እንደገና ሲራዘም ውጭ ሀገር የምንሄድበትን ሰዓት በየጊዜው ዲፈር ማድረግ ነበረብን። አሁን ይህ ሴፕቴምበር ኢንቴክ ውስጥ ነበር መግባት ለፎል ሴምስተር ነበር የተቀበሉኝ። ከዛ በኋላ እንደገና ለማትሪክ ብዬ ወደ ጃንዋሪ አስተላልፌዋለሁ። አሁን ደግሞ እንደገና ሲራዘም ያው ከጃንዋሪ አልፏል እንግዲህ ወደ ቀጣይ ዲፈር ማድረግ ነው ያለው ማድረግ እና በዚህ በዚህ መልኳ አግሏልቶናል የአስራ ሁለተኛ ክፍል ፈተና ተጠባባቂዎቹ ተማሪዎች ቀጣዩ የትምህርት ህይወታቸው ምን ሊመስል እንደሚችል ግራ ተጋብተዋል። በትምህርት ሊያሳልፉት የሚገባው ጊዜም በማህበራዊ ሚዲያዎች ላይ ያለ አግባብ እየጠፋ መሆኑም ያሰጋቸዋል። ስለዚህም ይላሉ ትምህርት ሚኒስቴር ቢያንስ ያለውን መረጃ በየወቅቱ ሊያደርሰን ይገባል ሲሉ ይጠይቃሉ። ግልጽ የሆነ መረጃ አይሰጠንም። በዛ ይ ደግሞ በጣም ሆፕ አፕ አርገን ከዛ እንደገና መራዘን ማለት የእኛ ሜንታሊቲ ላይ ራሱ መጫወት ነው እና ላልተወሰነ ጊዜ የተባለ ነው የሚራዘመው እና ወይ ቁርጣችንን ብናውቅ አንድ ነገር ነው እና በአጠቃላይ ግልጽ የሆነ መረጃ ቢደርሰን ጥሩ ነው ላለሁ እኔም ማስተላለፍ ፈልጌ፣ በቃ ቢያንስ እንኳን ኢንፎርሜሽን ቶሎ ቶሎ እንድናገኝ ብንደረግ ነው በቃ በቀን በቀን እንኳ የሚሰሩትን ኢንፎርሜሽን ቶሎ ቶሎ እንዲነግሩ። ምክንያቱም የኛ ሕይወታችን ስለሆነ በየቀኑ የሚሰሩትን ነገር ኢንፎርሜሽን ሰጥቶ በአጭሩ ማትሪክን እንዲፈቱ ነው። የትምህርት ሚኒስቴር የአስራ ሁለተኛ ክፍል ፈተናን ላልተወሰነ ጊዜ ቢያራዝምም የስምንተኛ ክፍል ፈተና ግን እንደ ክልሎች ዝግጁነት በተያዘለት ጊዜ ከታህሳስ አንድ እስከ ታህሳስ ሰላሳ ባለው ጊዜ ውስጥ እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ፕሮግራም ከስድስት ዓመታት በፊት በዓለም ዙሪያ ከፍተኛ ድህነትን ለማጥፋት የታለመ በሳይንስና ቴክኖሎጂ እንዲሁም በፈጠራና ትብብር ላይ የተመረኮዘ ልዩ ዘዴን አስተዋወቀ። ይህ ሳይንሳዊ ዘዴ ፕሮግራሞችን ለማስፈጸም ሳይሆን የሚሰሩበትን መንገድ ለመቀየስ የታለመ ነው። የተሻሉ ስኬታማና ለቀረጥ ከፋዩ አሜሪካዊ ገንዘቡ በአግባቡ የዋለበትን ማረጋገጥ የሚያስችል እንዲሁም ተጠቃሚው ማህበረሰብ በተመሳሳይ ይህንኑ የሚያረጋግጥበት መንገድ የሚፈጥር ነው ሲሉ የዓለም አቀፉ ፕሮግራም ዋና ዲሬክተር ሀሪ ባደር የተናገሩትን በመጥቀስ ርዕሰ አንቀጹ ይንደረደራል። ዩኤስአይዲ የሚሰራባቸውን ሁሉንም ዘርፎችና የሚንቀሳቀስባቸውን ሁሉንም አካባቢዎች በዚህ አዲስ ስልት አካተናል። በወረርሽኝ መልክ የሚዛመቱ ይሁን ሌሎች የበሽታ አይነቶች፣ የበረታ ድህነት፣ መሃይምነት፣ ሁሉንም የልማት እቅዶቻችንን ሳይንስ፣ የፈጠራ ዘዴዎችና በዲጂታል ቴክኖሎጂ በመታገዝ እንሰራለን ሲሉ ዲሬክተሩ አብራርተዋል። ይህ ላብራቶሪ የዩኤስአይዲ የፈጠራ ማዕከል መሆኑን ሲያስረዱም በሳይንሳዊ ምርምሮች እና በዓለም ዙሪያ ከመቶ በላይ ዩኒቨርሲቲዎች ጋር በመተባበር እንሰራለን ብለዋል። የዲጂታል ቴክኖሎጂ ዘዴዎችን በማቀላጠፍ አርቲፊሻል ኢንቴሊጀንስ የተባለውን የኮምፒውተር ስልትና አዳዲስ ቀመሮችን ጭምር በመጠቀም ሪፖርት የማድረግና እንዲሁም የገንዘብ ኖቶችን ከመጠቀም እና የወትሮ መገበያያዎች ውጭ የሆነውን ክሪፕቶ ከረንሲ የሚጠቀሙ መሆናቸውን ጨምረው ዲሬክተሩ ሃሪ ባደር የገለጹትን በመጥቀስ የዕለቱ ርዕሰ አንቀጽ አተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከምሽቱ 3 ሰዓት እስከ 4 ሰዓት ሲተላለፍ የቆየው የማክሰኞ ምሽት ፕሮግራማችን በዚሁ አበቃ። በፕሮግራሙ ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ያስተናገድኳችሁ ቆንጂ ታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ ነው። ነገ በሶስት ሰዓት እስከምንገናኝ በሰላም እደሩ።